አውሮፓና ጀርመን ከአውሮፓ ህብረት አባል ሀገራት የሀገር ውስጥ ጉዳይ ሚኒስትሮች አንዳንዶቹ ወደ ትናንቱ የብራሰልሱ ስብሰባ ከመግባታቸው በፊት በሰጡት አስተያየት ስደተኞችን ተከፋፍሎ በመውሰዱ ሀሳብ ላይ ስምምነት ላይ ይደረሳል የሚል ተስፋ ነበራቸው። በዙር የሚደርሰው የወቅቱ የህብረቱ ፕሬዝዳንት የሉክስምበርግ የኢሚግሬሽን እና የተገን ጠያቂዎች ጉዳይ ሚኒስትር የን አሰልቦርን ተሰብሳቢዎቹ ተጨባጭ እርምጃዎችን የመውሰድ ስልጣኑ፣ ኃይሉና ፍላጎቱም አላቸው ሲሉ ከስብሰባው በፊት ቢናገሩም ከስምንት ሰዓታት በኋላ በሰጡት መግለጫ ግን ተጨባጭ እርምጃ ብለው የተናገሩት አልነበረም። ከዚያ ይልቅ ሚኒስትሩ ሐሳቡ የብዙሃኑን ድጋፍ አግኝቷል ሲሉ ማለፋቸውን ነው የዶች ቬለዋ አንድሪያ ሮንስበርግ እየዘገበችው። ስብሰባው ከመጀመሩ ከሁለት ሰዓት አስቀድሞ የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ደሚዜር እና የፈረንሳይ አቻቸው በርናርድ ካዜነቭ በሰጡት መግለጫም እንደተናገሩት ቢያንስ በአንዳንድ አነስተኛ ሊባሉ በሚችሉ እርምጃዎች ላይ ይስማማሉ የሚል ግምት ወስደው ነበረ። ሆኖም ስብሰባው የታሰበለትን ግብ ሳይመታ ነው ያበቃው። ሚኒስትሮቹ ትናንት ብራስልስ ቤልጅየም ውስጥ የተሰበሰቡት የአውሮፓ ህብረት አባል ሀገራት ግሪክ፣ ኢጣሊያ እና ሃንጋሪ የሚገኙ 160 ሺህ ስደተኞችን በአስቸኳይ እንዲከፋፈሉ ህብረቱ ባቀረበው ጥያቄ ላይ ተነጋግሮ አግባቢ ውሳኔ ለማሳለፍ ነበረ። የህብረቱ ኮሚሽን ፕሬዚዳንት ዣን ክሎድ ዩንከር ባለፈው ረቡዕ ባስተላለፉት በዚሁ ጥሪ ኮሚሽኑ እቅዱን ያወጣው ወደፊት ሊያጋጥሙ የሚችሉ ተመሳሳይ ችግሮችንም ለመቋቋም ጭምር መሆኑን ሽትራስቡርግ፣ ፈረንሳይ ለተሰበሰቡት የአውሮፓ ህብረት ፓርላማ አባላት አስረድተው ነበረ። ዊ ኒድ ሞር ዩኒየን ኢን አወር ረፊውጂ ፖሊሲ ስደተኞችን በሚመለከተው መርሃችን ይበልጥ አንድ መሆን ያስፈልገናል። እውነተኛው የአውሮጳ የስደተኞችና ተገን ጠያቂዎች መርህ በፖሊሲያችንና በደንቦቻችን ላይ በቋሚነት ትብብርን የሚያጠቃልል ሊሆን ይገባል። ኮሚሽኑ ዛሬ ያቀረበው ሀሳብም ስደተኞችን በቋሚነት ወደ ሌላ ቦታ ማስፈር ነው። ይህ አሰራር ወደፊት የሚያጋጥሙ ቀውሶችን በቀላሉ ለመቋቋም ያስችለናል። ዩንከር አውሮፓ አሁን የገጠመውን የስደተኞች ማዕበል ለመቋቋም ይረዳል ሲሉ ባለፈው ሳምንት ያቀረቡት አዲስ እቅድ 22ቱ የህብረቱ አባል ሀገራት ግሪክ፣ ኢጣሊያ እና ሀንጋሪ የሚገኙ 120 ሺ ስደተኞችን ተከፋፍለው እንዲወስዱ የሚጠይቅ ነው። ህብረቱ አባል ሀገራት ይከፋፈሉ የሚለው በኢጣሊያ የሚገኙ 15 ሺ 600፣ ግሪክ ያሉ 50 ሺ 400 እንዲሁም ሀንጋሪ የደረሱ 54 ሺ ስደተኞችን ነው። የአባል ሀገራትን የህዝብ ብዛት መሰረት ባደረገው በኮሚሽኑ እቅድ ጀርመን 40206፣ ፈረንሳይ 30783፣ ስፓኝ 19 ሺህ፣ ኔዘርላንድስ 9261 ስደተኞችን እንዲቀበሉ ተጠይቀዋል። ኮሚሽኑ ባለፈው ግንቦትም ኢጣሊያ የሚገኙ 24 ሺህ ስደተኞችንና ግሪክ ያሉ 16 ሺህ ስደተኞችን በአጠቃላይ አርባ ሺህ ስደተኞችን አባላቱ ተከፋፍለው እንዲቀበሉ ጥሪ አቅርቦ ነበረ። ሚኒስትሮቹ ትናንት ከተስማሙባቸው ጉዳዮች አንዱ ዓለም አቀፍ ከለላ ሊሰጣቸው ይገባል ለተባሉት ባለፉት አራት ሳምንታት ኢጣሊያና ግሪክ የገቡትን እነዚህኑ 40 ሺህ ስደተኞችን መውሰድን ብቻ ነው። ይህ ትናንት በይፋ ይጽደቅ እንጂ የአውሮፓ ህብረት ባቀረበው ጥያቄ መሰረት ባለፈው ሐምሌ ውሳኔ ላይ የተደረሰበት ጉዳይ ነበረ። የጀርመን የሀገር ውስጥ ጉዳይ ሚኒስትር ቶማስ ደሚዜር የትናንቱ የአውሮፓ ህብረት የሀገር ውስጥ ጉዳይ ሚኒስትሮች ስብሰባ ይጠበቅበት የነበረውን ዋና ውሳኔ ባለማሳለፉ ቅሬታቸውን ገልጸዋል። ዚህ ነው። ይህ በቂ አይደለም። በዚህም ምክንያት አንድ ውሳኔ ላይ ለመድረስ ተስማምተን ቢሆን ኖሮ ወሳኝ እርምጃ ላይ ደርሰን ነበረ። ሆኖም ከአውሮጳ ህብረት አባል ሀገራት ይጠበቅ ከነበረው ከዚህ ውሳኔ እርቀናል። አንዳንድ አባል ሀገራት ተባብረው ለመስራትና ኃላፊነት ለመውሰድ ፈቃደኛ ባለመሆናቸው አውሮጳን ችግር ውስጥ እንደጣሉት ደሚዜር ሳያነሱ አላለፉም። ከዚህ ሌላ ሚኒስትሮቹ በትናንቱ ስብሰባቸው ለህይወት የማያሰጉ የሚባሉ ሀገራትን ስም ዝርዝርም ለማጽደቅ ተስማምተዋል። ሆኖም ጉዳዩ የመጨረሻ ውሳኔ የሚሰጥበት በመጪው ጥቅምት በሚካሄደው ስብሰባ ላይ መሆኑ ተነግሯል። ደሚዜር እንዳሉት ደግሞ ሚኒስትሮቹ የስደተኞች መተላለፊያ ያሏቸውን ሀገራትም ለይተዋል። ስደተኞቹ የሚተላለፉባቸው ሀገሮች የትኛዎቹ እንደሆኑ ተግባብተናል። እነዚህ ከቱርክ ቀጥሎ ያሉት የባልካን ሀገራት ናቸው። ደሚዜር በትናንቱ ስብሰባ ግሪክም የበኩሏን ድርሻ ለመወጣት መስማማቷን እንዳሳወቀችም ተናግረዋል። ግሪክ ዛሬ ብዙ የአስቸኳይ ጊዜ የስደተኞች ጊዜያዊ መቀበያ ጣቢያ ለመክፈትም ተስማምታለች። ግሪክ ከዚህ በተጨማሪም ከዚህ ቀደም እንደምታደርገው ሁሉ ከተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በምጻሩ ዩኤንኤችሲአር ጋር ይበልጥ ተባብራ ለመስራትም ፈቃደኝነቷን ገልጻለች። የአውሮፓ ሕብረት የምስራቅ አውሮፓዎቹ ሀገራት ፖላንድ 46 ቼክ ሪፐብሊክ 4306 ስሎቫኪያ 2287 እንዲሁም ስሎቬኒያ 1126 በተጨማሪም ሃንጋሪ 827 ስደተኞችን እንዲቀበሉ ጠይቋል። ይሁንና እነዚህ ሀገራት ህብረቱ ያቀረበውን ጥያቄ ውድቅ አድርገዋል። የጀርመን ውጭ ጉዳይ ሚኒስትር ፍራንክ ቫልተር ሽታይንማየር ሀገራቱን ለማግባባት ባለፈው ሳምንት ቼክ ሪፐብሊክ ዋና ከተማ ፕራግ ጎራ ብለው ነበረ። ይሁንና የቼክ ሪፐብሊክ፣ የሃንጋሪ፣ የፖላንድና የስሎቫኪያ አቻዎቻቸውን የአውሮፓ ህብረት ያወጣውን ስደተኞችን የመከፋፈል እቅድ እንዲቀበሉ ማሳመን አልቻሉም። ስደተኞች ወደ ኦስትሪያና ወደ ጀርመን የሚተላለፉባት ሀንጋሪ ስደተኞችን ከመቀበል ይልቅ በደቡባዊ ድንበሯ ላይ አራት ሜትር ርዝመት ያለውን አጥር ግንባታ እያጠናቀቀች ነው። የቀኝ ክንፉ የሀንጋሪ መንግስት አሁን የስደተኞች መሸጋገሪያ ሆኖ የሚያገለግለውን ዋናውን መንገድ ዛሬ ዘግቷል። ከሰርቢያ ጋር በሚያዋስናት ድንበር ላይ ተገል ለመጠየቅ የሚመጣውንም ስደተኛ እንደምትመልስ ሀንጋሪ አስታውቃለች። በስውር ለመግባት የሚሞክር ማንኛውም ስደተኛ እስር ይጠብቀዋል ስትልም እያስፈራራች ነው። የሃንጋሪ ጠቅላይ ሚኒስትር ቪክቶር ኦርባን መንግስታቸው በባልካን ሀገራት በኩል አድርገው ወደ ጀርመንና ስዊድን የሚሄዱ ሙስሊም ስደተኞች የሚሸጋገሩበትን መንገድ የሚዘጋው የአውሮፓን የክርስትና እሴቶች ለማስጠበቅ ነው ይላሉ። ከሁለተኛው የዓለም ጦርነት ወዲህ ታይቶ የማይታወቅ በተባለው በአሁኑ የስደተኞች ጎርፍ በመቶ ሺዎች የሚቆጠሩ ስደተኞች በሃንጋሪ በኩል ወደ ሰሜንና ምዕራብ አውሮፓ መግባታቸው ቀጥሏል። ትናንት ስደተኞችን ተከፋፍለው ለመውሰድ መስማማት ያቃታቸው የአውሮፓ ህብረት የሀገር ውስጥ ጉዳይ ሚኒስትሮች በመጪው ጥቅምት ለጉዳዩ እልባት ለመስጠት ቀጠሮ ይዘዋል። የጥቅምቱ ስብሰባ አግባቢ ውሳኔ ላይ የሚደርሱበት ይሁን አይሁን ወደፊት የሚታወቅ ይሆናል። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።